ኢትዮጵያ ኢቲ ስማርት አርኤስኤስ የተባለች ሳተላይት በትናንትናው ዕለት አምጥቃለች። በቻይና ድጋፍ ወደ ጠፈር የተላከችው የዚች ሁለተኛ ሳተላይት ስራ የመሬት ምልከታ መረጃ ማሰባሰብና እምድር ላይ ወደሚገኝ ጣቢያ መላክ መሆኑን የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች። ኢትዮጵያ ኢቲአር ኤስኤስ ዋን የተባለች የመጀመሪያዋን ሳተላይት ባለፈው ዓመት ታህሳስ ማምጠቋ ይታወሳል። ኢቲአር ኤስኤስ ዋን መሬትን እየቃኘች በፎቶ የተደገፉ መረጃዎችን እየላከች መሆኗን የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ይሽሮን አለሙ ለአሜሪካ ድምጽ ገልጿል። ሳተላይት መረጃ ነው ስንቀበል የነበር ነው። ተግባራም የሪሞት ሴንሲንግ መረጃዎችን እንድታመጠል ነው ሚሽን የተሰጣት ያው ዲዛይኑ ሲደረግ በዛ መሰረት ሳተላይት መረጃ ስናገኝ ነበር እና እነዛ መረጃዎችን አርካይቭም መያዝ ናቸዋሉ። ተጠቃሚዎችን ራሳቸውን የሚፈልጉትን ለኮኦርዲኔት አስታ አያይዘው ሲሰጡን በዛ መሰረት ለሳተላይቷ ሚሽን ኦርደር አድርገን መረጃ ስንቀበል ነበር ያው ሳተላይቷ የአየር ንብረት ለውጥን ለመቆጣጠር የሚደረጉ ጥረቶችን ለማገዝ ከግብርና ጋር የተያያዙ ጥናትና ምርምሮችን ለማከናወንና ሌሎች ለመሰረተ ልማት አገልግሎት የሚውሉ መረጃዎችን በማሰባሰብ ላይ ስትሆን ትናንት የመጠቀችው ኢቲ ስማርት አር ኤስኤስም ከቀድሞዋ ኢቲ አር ኤስኤስ ዋን ጋር ተመሳሳይ ተልእኮ እንዳላት ዶክተር ይሽሩን ተናግረዋል። ሁለቱን የሚያለያያቸው ነገር ቢኖር ኛው ከድፍ በላይ የተሻለ የምስል ጥራት አለው ኢቲ ስማርት አ ሪኤስ ወደ ተላከችበት በታሰበው መሰረት መድረሷን ዶክተር ይሽሩን አረጋግጠዋል። መጀመሪያ ላይ በሌሎች ደቂቃዎች ወይም በሰዓታት የሳተላይቷን ጤንነት የተመለከተ መረጃ ትልካለች። መጀመሪያ ላይ ብለናል። እሱን ከዛ ውጭ ኢንኦርቢት ቴስቲንግ አለ። ኦርቢት ላይ ያለች ሳተላይቷ በሙሉ አቅሟ መስራት ትችላለች። ሰራ ግን አሰራ የሚለው ቴስት እናደርጋለን። ኦርቢት ኮሬክሽን ይደረጋል በአንድ በሁለት ወር ውስጥ ከዛ በኋላ ያው ወደ ስራ ትገባለች ማለት ነው። ከግራውንድ ስቴሽናችን ጋር ኢንተግሬት አድርገን ማለት ነው። ከመጀመሪያዋ ሳተላይት በሚገኘው አገልግሎት የውጭ ምንዛሪ ወጪ ማዳን መቻሉን የኢንስቲትዩቱ ኃላፊ አመልክቷል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።